ዛሬ አብረን የምንመለከተው ማርቆስ ወንጌል ምዕራፍ ሰባት ላይ ከቁጥር 34 ከቁጥር 31 ጀምሮ ያለውን ነው እና እስከ መጨረሻው እስከ ምዕራፉ መጨረሻ ያለውን ነው አብረን የምንመለከተው እና ርዕሴ እንደምታዩት ክርስቶስ ሁሉን ደህና አድርጓል የሚል ነው እና ርዕሴ የተመሰረተው በቁጥር 37 ላይ ነው ቁጥር 37 ላይ በጣም ብዙ ሰዎች ተሰብስበው አንድ ሰው ወደ ጌታ ካመጡ በኋላ በእርግጥ ጌታ ኢየሱስ ክርስቶስ እንዲፈውሰው ለምንወታል እና ሰውየው ተፈወሰ። ከዛ በኋላ ህዝቡ በጣም ያለ መጠን ተገረሙና፣ ሁሉን ደህና አድርጓል ማ ጌታ ኢየሱስ ክርስቶስ ሁሉን ደህና አድርጓል ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ በሚለው ላይ የተመሰረተ ነው እና ጠቅላላ አውዱን ነው የምናየው። ግን እንደ መግቢያ ጥቂት ነገሮችን መናገር እፈልጋለሁ። ጌታ ኢየሱስ ክርስቶስ አሁን ባለፈው ሳምንት እንደተመለከትነው ጢሮስና ሲዶና የሚባል ሀገር ሄዶ ነበር። ከዛ ሊደበቅ ጥቂት ሊያርፍ ነበር የተ የፈለገው እና ሊሰወር አልቻለውም። አንዲት ሴት መታት ልጇ ተፈወሰች። እንደገና ብዙ ሰዎች እንደተፈወሱ እንገምታለን። ግን እዛ የነበረውን ጊዜ ጨርሶ አሁን ቁጥር 31ን ስታዩ ደግሞም ከጢሮስ አገር ወጥቶ በሲዶና አልፎ አስር ከተማ በሚባል አገር መካከል ወደ ገሊላ ባህር መጣ ነው የሚለው እና ጌታ ኢየሱስ ክርስቶስ እንግዲህ ወደ ገሊላ ባህር ከዛ ከሲዶና እና ከጢሮስ አገር መጥቶ ወደ ዋና የማገልገያው ክፍል ነው እየመጣ ያለው። በእርግጥ በዛ አልፎ በአስር ከተማ አልፎ እዚህ ገሊላ እንደደረሰ ብዙ ሰዎች ተሰብስበው ጌታ ኢየሱስ ክርስቶስን አንድ ነገር እንዲያደርግላቸው እንዳመጡ ነው የምንመለከተው እና ሰዎቹ ቅድም እንዳልኩት በዓይኖቻቸው ካዩት ነገር የተነሳ በጣም ተገርመዋል እና በርዕሴ ላይ እንደተናገርኩት ክርስቶስን ጌታ ኢየሱስ ክርስቶስን ሁሉን ነገር ደህና አድርጓል ብለው ሲናገሩ ነው የምናየው እና ይህንን ነገር መመልከት የምንችለው አሁን ሰዎቹ የመጡበትን መደምደሚያ ማየት የምንችለው አውዱን ጠቅላላ አስሰን ስንመለከትና ምን ምን ትርጉሞች ምን ምን መርሆች እንዳሉት ስናውቅና ስንረዳ ነው እና ጌታ ኢየሱስ ክርስቶስ በእርግጥ ሁሉን ደህና የሚያደርግ ሁሉን ደህና የማድረግ ችሎታ ያለው አምላክ ነው። እነዛ ሰዎች አይተዋል። እኛም በሕይወታችን ጌታ ኢየሱስ ክርስቶስ እኛንም ሌሎችንም ደህና ማድረግ የሚችል እንደሆነ እንድናይ እግዚአብሔር አምላካችን እንደሚረዳን አምናለሁ። እና በመጀመሪያ ማየው ሰዎቹ ያቀረቡት ሰው ይህንን መደምደሚያ ላይ ለመምጣት ሰዎቹ ያቀረቡትን ሰው አጠቃላይ ሁኔታ ማየት በጣም አስፈላጊ ነው። ቁጥር 32ን ስታዩ በዛ አገር አልፎ ወደ ገሊላ ባህር እንደመጣ ደንቆሮና ኮልታፋም የሆነ ሰው ወደ እሱ አመጡ። እጁንም ይጭንበት ዘንድ ለመኑት። አሁን ጌታ ኢየሱስ ክርስቶስ እንደመጣ በየሀገሩ በየከተማው ሰዎች ሰው ያመጡለት ነበር። አሁን ባለፈው ያየናት ሴትዮ እግሩ ስር ተደፍታ ልጄን አጋኔን ክፉኛ ይዟታልና አንተ ፈውስልኝ ብላ ስትጠይቀው ነው ያየነው። እዚህ ጋ ደግሞ ይህንን ደንቆሮና ኮልታፋ የሆነውን ሰው ወደ ጌታ ወደ ኢየሱስ ክርስቶስ አመጡ። እና የገሊላ ባህር አካባቢ ሰዎች ይህንን ሰውዬ በደንብ እንደሚያውቁት ልንገነዘብ ያስፈልጋል። ምክንያቱም ችግር ነው ለልጆቹ በእርግጥ በኋላ የምናገረው ነገር አለ ለሰውየው በእርግጥ እነዚህ ሰዎች ያሰቡ እንደሆነ ነው የምንመለከተው። በማህበረሰቡ ዘንድ የታወቀ ሰው ነው። ምናልባትም ከልጅነቱ ጀምሮ ደንቆሮና ኮልታፋ የነበረ ሰው እንደሆነ ነው የማምነውና የማስበው። ግን ወደ ሰውየው አጠቃላይ ሁኔታ ከመምጣቴ በፊት እነዚህ ሰዎች ያደረጉትን ነገር እና የሰዎችን አጠቃላይ ባህሪ ጥቂት መመርመር አስፈላጊ ነው። ሰዎቹ ያሳዩት ነገር ማንኛውም ተፈጥሯዊ ሰው የሚያሳየው አይነት ባህሪ ነው። መቼም እናንተ ታውቃላችሁ አንድ ሰው አደጋ ውስጥ ወደቀ ቢባል ወይም መንገድ ላይ የሄዳችሁ የመኪና አደጋ ሰዎች መኪና አደጋ አጋጥሟቸው ጭፍልቅልቅ ብለው ብታዩ ልባችሁ፣ ውስጣችሁ እንደሚሰበር ርኅራሄ እንደሚሰማችሁ አንዳንዶቻችሁ እንደምታለቅሱ አስባለሁ። እነዚህ ሰዎች ያንን ሰውዬ ከልጅነቱ ጀምሮ ያውቁታል። በተፈጥሮ ርኅራሄያቸው አማካኝነት ርኅራሄ ሲያሳዩለት ነው የምናየው። እኔ ትናንትና ዲቦራ የለቀቀችው አንድ ቪዲዮ ዩቲዩብ ነበረ እና አንዳንድ ሰዎች የሰጡትን ኮመንት ሳነብ አንዳንዶቹ ምናሉ እንባችንን አስመጣሹ፣ አስለቀሽን ይሉ ነበር እና እነዚህ ሰዎች አማኞች እንዳይደሉ አስባለሁ። ግን ሰዎች በተፈጥሯችን በባህሪያችን አማኞችም እንሆን አማኞችም አንሆን የሆነ የርህራሄ ባህሪ አለን። ይህንን ባህሪ ደግሞ ያስቀመጠውና በውስጣችን ያደረገው ማን ነው? እግዚአብሔር ነው። ሰብአውያን ፍጥሮች ስለሆንን ርህራሄ ያለን ሰዎች በሚያጋጥማቸው ነገር ማዘን፣ አንዳንዴ ማልቀስም ሊያጋጥመን ይችላል እና ሰዎች ችግር ሲያጋጥማቸው ሌሎች ሰዎች ለመርዳት የሚነሱት ለምሳሌ አሁንም ሌላ ምሳሌ ብናገር ሱናሚ የተባለው የትልቅ ማዕበላዊ ጎርፍ በተነሳበት ጊዜ ስሪላንካ ውስጥ ማለት ነው። ወደ 250 ሺህ ሰዎች ሞተዋል። በዛን ጊዜ ግን በዓለም ላይ ያሉ ሰዎች በሙሉ ለእርዳታ እጃቸውን አስተባብረው ነበር እና ምን አነሳሳቸው? እነዚህ በሙሉ አማኞች ናቸው ወይ? አይደሉም፣ አልነበሩም። ግን እግዚአብሔር በውስጣችን ያስቀመጠው የርኅራኄ ነገር አለ እኛ ሰዎች በሙሉ እና ይህንን ነው አሁን የዚህ አገር ሰዎች የሚያሳዩት። ግን አማኞች ናቸው ማለት ግን አይደለም። በጣም ያሳዝነኛልን ይህንን ሳስብ እና አሁን አንዳንድ ጊዜ አማኝ በሆኑ ሰዎች ነን በሚሉ ሰዎች ውስጥ ጭካኔ ርኅራኄ ማጣት ሲታይ ጭካኔ ሲሰራ እና በጣም ፈሪሃ እግዚአብሔር ሲጠፋ ሳይ በጣም ነው ልብ የሚያዝ ነው። የበለጠ አማኞች ሩኅሩኆች መሆን ሲገባቸው አማኞች ነን የሚሉ እና እነዚህ ሰዎች ያው የሰውን ተፈጥሮ ነው የሚያሳዩት። የሰዎችን ተፈጥሮ በተመለከተ ሌላም ነገር መናገር እፈልጋለሁ ሰዎች በተፈጥሮ የስነ ምግባር ፍርድንም ይፈርዳሉ። ለምሳሌ በጣም ልም ያሉ አመፀኞች፣ ወንጀለኞች ሆነው ሰዎች ሰው ሲሰርቅ ሲያዩ ዴ ልክ አይደለም ብለው ሲፈርዱ ታያላችሁ። ሰው ሲገዳደል ሲያዩ እንዴ፣ ይሄ ነገር ልክ አይደለም ይሄ ገዳዩ ሰውዬ ትክክለኛ ነገር አይደለም ብለው ሲናገሩ ሰምተን እናቃለን። እኔም ማቃቸው እዚህ አሜሪካውያን አሉ፣ በጣም የተጨማለቀ የኃጢአት ህይወት ያላቸው ግን አንዳንድ ነገር ሲያዩ ኖ ይህ ትክክል አይደለም ብሎ ሲጮት ያላችሁ። ይሄ ሰውዬ አሁን ይህን ትክክል አይደለም ማለት ይችላል ራሱ በተጨመላለቀ ህይወት ውስጥ እያለ ብላችሁ ስታስቡ፣ አዎ በሰው ውስጥ በህሊናቸው ውስጥ እግዚአብሔር ኃጢአትን እንዲኮንኑ የህሊና ውስጣቸው በህሊናቸው ውስጥ ያስቀመጠው አስደናቂ ነገር እንዳለ ልንገነዘብና ልናውቅ ይገባናል። ግን የከተማው ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ መጥተው ይህንን የማይሰማ ሰውና ኮልታፋ የሆነ ሰው አመጡና እባክህ እጅህን ጫንና እጅህን ጭንህለት የምታደርገውን ነገር አድርግ ብለው ሲለምኑት ያላችሁ ቁጥር 32 ይህንን ነው የማየው፣ የሚያሳየው እና እነዚህ የከተማው ሰዎች ይህንን ከማድረጋቸው የተነሳ የምታስቡት ነገር አለ። ቁጥር 33 እጁን ይጭንበት ዘንድ ለመኑት ከሚለው ምንድን ነው የምናስበው ነገር? ስለ ጌታ ኢየሱስ በደንብ ያውቃሉ። የገሊላ ባህር አካባቢ ሰዎች ጌታ ኢየሱስ እዛ አካባቢ ሙታን አስነስቷል፣ እዛ አካባቢ ሽባን ቀጥ ብለህ ተነስተሃል ጋን ተሸከምና ሂድ ብሎ ሲናገር ሰምተዋል እና አይተዋል ደግሞም በአይኖቻቸው። ስለዚህ ጌታ ኢየሱስ ክርስቶስ ኃይል እንዳለው እጁን ጭኖ አንድን ሰው እጁን ጭኖ ቢባርክ፣ እጁን ጭኖ ቸርነቱን ቢያሳይ እዚህ ጋር እጅ መጫን ማለት መልካም ፈቃድን ማሳየት እርዳታ መለገስ እና ለእርዳታ መነሳት የሚል ትርጉም ነው ያለው እና እጁም ቢዘረጋ ሰውየው ከችግሩ እንደሚረዳ አምነው እና ደግሞም ትልቅ ጥበቃ ኤክስፔክቴሽን ኖሯቸው ወደ ጌታ ወደ ኢየሱስ ክርስቶስ ሰውየውን አመጡት። በእርግጥ ጌታ ኢየሱስ ክርስቶስ ለዚህ ሰውዬ መልካምን ነገር አድርጎለታል። እግዚአብሔር እየተመሰገነ ይሁን። ግን የቀረበው ሰውዬ ደንቆሮ ኮልታፋ እንደነበረ በማህበረሰቡ ዘንድ የታወቀ እንደነበረ የሰዎችን ባህሪ ከበመጀመሪያ የሚያሳየን እውነት እንዳለው እንድናስብ ነው። በሁለተኛ ደረጃ የምናገርበት የሰውየው ችግርና ምሳሌነቱ ቁጥር አንድ በሚል ያቀረብኩት ነገር ነው። አሁን እንግዲህ የሰውየውን ችግር ሰዎቹ እንዳመጡት እንደምትመለከቱት እንደተገለጠው ደንቆሮና ኮልታፋ የሆነ ሰው ነበረ እና ሁለት መሰረታዊ ችግሮች ነበሩበት ሰውየው። የመጀመሪያው መሰረታዊ ችግር ሰውየው መስማት አይችልም እና ሁለተኛው መሰረታዊ ችግር አንዳንድ ሰዎች መስማት አለመቻል ከመናገር አለመቻል ጋር አብሮ ይሄዳል ይላሉ። ግን ይህንን በሳይንስ በሳይንሳዊ ምርምር አላረጋገጥኩም። ግን መስማት አለመቻልና መናገር አለመቻል ሁለቱ የሰውዬው ችግሮች እንደነበሩ ታያላችሁ። እኛም ሀገር ገጠር ውስጥ መስማት የማይችሉ ሰዎች የመናገር ችሎታቸው ታቅቦ አይተናል አይደል? እንደዚህ አይነት ነገር አለ እና ይሄ ሰውዬ ሁለት ችግሮች አሉበት። እነዚህ ሁለቱ ችግሮች እውነተኛ ችግሮች ናቸው እና ሰዎቹ ከልጅነቱ ጀምሮ እስከ ትልቅ ሰው እስከሆነ ድረስ በህይወቱ ያዩት በእርግጥ ያሳሰባቸው፣ ያሳዘናቸው ልባቸውን የነካቸው ችግር እንደሆነ ትመለከታላችሁ። ግን እኔ ይህንን ችግር ሳስብ ምንድን ነው የሚታየኝ መሰላችሁ መናገርና መስማት የሚባሉት ነገሮች የተፈጥሮ በተፈጥሮ እግዚአብሔር የሰጠን ስጦታዎች ናቸው እና እነዚህ ሁለቱ የዚህ ሰውዬ ችግሮች የተፈጥሮ ስጦታዎች ችግሮች ምልክቶችም ናቸው እና ምሳሌዎች ናቸው። ሁላችንም እኛ የተፈጥሮ ስጦታዎች አሉን። ክብር ለእግዚአብሔር ይሁን። በተፈጥሯችን እንሰማለን፣ እንናገራለን። በተፈጥሯችን እናስባለን፣ የፈጠራ ችሎታ አለን። አንዳንድ ነገር ለማከናወንና ለማቀድ በተፈጥሯችን እንነሳሳለን እና እንደዚህ አይነት ታላላቅ የተፈጥሮ ችሎታዎች እንዳሉን ማሰብና ማስተዋል በጣም ጠቃሚ ነው። እና እዚህ ጋ ያለው የሰውየው ችግር በቀጥታ የተያያዘው ከተፈጥሮ ችሎታ ችግር ጋር ነው። እና የንግግር እና የመስማት ችሎታ በተፈጥሮ በጣም ረቂቅ ከሚባሉ ችሎታዎች የተፈጥሮ ስጦታዎች መካከል ናቸው። እና ይገርማችኋል እኛ ያው አሁን እኔ ስናገር ትሰሙኛላችሁ የመስማት ችሎታችሁ እንዴት ነው አሁን እኔ ስናገር፣ እንዴት ነው የምትሰሙት? ድሮ ያን ጊዜ ይህንም በሳይንስ ማረጋገጥ እና ማወቅ ገና የሳይንስ እድገት እዚህ ደረጃ ላይ አሁን እኛ ያለንበት ደረጃ ላይ ስላልደረሰ ሂደቱ እንዴት እንደሆነ ሰዎች አያቁም ነበር። ግን አሁንም እንኳን ሂደቱ እንዴት እንደሆነ ብናቅም በጣም አስገራሚና አስደናቂ ችሎታ ነው መስማት። መናገርስ መናገርም እንደዚሁ አስደናቂና በጣም አስገራሚ የሆነ ችሎታ ነው። እነዚህ በሰው ጥረቶች የመጡ ነገሮች አይደሉም። ሰማያዊ፣ መለኮታዊ፣ እግዚአብሔራዊ ተፈጥሯዊ ችሎታዎቻችን ናቸው። እና አንዳንድ ሰዎች እነዚህ ስጦታዎች የመጡት በአዝጋሚ እድገት በኢቮሉሽነሪ ለውጥ ነው ብለው ይናገራሉ። ሙሉ በሙሉ ውሸት ነው። የኢቮሉሽኒስቶች በብዙ ምርምራቸው መረዳትና መግለጽ ከሌሎች ፍጥረት ጋር የሰውን ችሎታ ማገናኘት ያልቻሉት በንግግርና በመስማት ችሎታም ነው። እኛ በጣም አስገራሚ የሆኑ የተፈጥሮ ችሎታዎች ችሎታዎች አሉን። በእርግጥ እዚህ ነጥቤ ላይ ታዲያ የእግዚአብሔር ስጦታዎች የተፈጥሮ ስጦታዎች በሙሉ የማህበረሰብ እድገትን፣ የማህበረሰብ ደህንነትን፣ የማህበረሰብ መግባባትን የፈጠሩና ያመጡ ግሩምና ታላላቅ ስጦታዎች እንደሆኑ እንድናሰብ ያስፈልጋል። ለምንድን ነው ይህንን የምትናገረው ብላችሁ ትሉኝ ይሆናል። በኋላ የምመጣበት ነጥብ ስላለኝ ነው ግን እነዚህ ሁለት መሰረታዊ ችግሮች በዚህ ሰውየ ውስጥ ከመኖራቸው የተነሳ በሰውየው ላይ ምን ችግር አምጥተዋል? የሚለው መጠየቅ አግባብ ያለው ነገር ነው። እና ችግሮቹ እነዚህ መሰረታዊ የተፈጥሮ ስጦታ በህይወቱ አለመከናወናቸውና አለመንቀሳቀሳቸው በሰውየው ላይ ያስከተሉት ተጽዕኖዎች አሉ። እነዚህን ተጽዕኖዎች እናገራለሁኝ። ያው መናገር ስለማይችል አይናገርም ነበር። አለመናገር አንዱ ችግሩ ነበረ። ሰዎች ሲነጋገሩ ያያል፣ ለመናገር ይሞክራል፣ ግን መላሱ ስለሚያዝ መናገር አይችልም። መስማትም ደግሞ ስለማይችል የሚነገሩ ቃላቶችንና የቋንቋን ህግና ስርዓት አያቅም ይሄ ሰውዬ። ስለዚህ ሁለት ከፍተኛ ችግሮች በሰውየው ላይ መጥተዋል። እነዚህ ችግሮች ይገርማቸዋል፣ ሰውየውን ብቸኛ አድርገዋል። የተገለለ አድርገውታል። ሎንሊ እንደምንለው ሎንሊነስ የሚሰማው ሰው ሆኗል። በማህበረሰብ ውስጥ ሰዎች ሲጫወቱ፣ ሲነጋገሩ፣ ሲሳሳቁ እሱ ባይተዋር ነው። ዝም ብሎ ተመልካች ነው። ኢንቮልቭ ሊያደርግ ወይም ሊሳተፍና ሊካተት አይችልም ነበር። መማርን በተመለከተስ ይሄ ሰውዬ ይማር ነበር ብላችሁ ታስባላችሁ? አሁን አሁን መስማት ለማይችሉ ሰዎች ትምህርት ተዘርግቷል። ግን ምንም አይነት ትምህርት ቢማሩ እኔ መስማት የተሳናቸው ልዩ አገልግሎት ነበረበት ቤተ ክርስቲያን ውስጥ ነበርኩኝ እና እሁድ እሁድ አንዳንዴ ከሰዓት ከሰዓት አገለግላቸው ነበር። በተከታታይም አገለግላቸው ነበር እና እነሱን የሚያስተባብረው ወንድም ሁል ጊዜ የሚነግረኝ እነዚህ ሰዎች እንደኛ የመማር ችሎታ የላቸውም ከመስማት ካለመቻላቸው የተነሳ እና እንደኛ የመረዳት ችሎታ የላቸውም። አሁን ቃላት ስትናገር ቃላቶች በጣም ሲምፕል የሆኑ እና ለነሱ መረዳት የሚበቁ መሆን አለባቸው ብሎ ይናገር ነበር። ምክንያቱም ኢንተርፕሬት የሚያደርገው ሰውዬ እንደሚገባ ያንን እንዲገልጥ ነው እና የመማር ችሎታ አልነበረውም ይሄ ሰውዬ እና ሀሳቡን የመግለጽ ችሎታ አልነበረው። የመማር ችሎታና የመስማት ችሎታ ስላልነበረው አንዳንድ ስቃዮችና አንዳንድ ችግሮች፣ ሀዘን የሚያስከትሉ ነገሮች በሚያጋጥሙበት ጊዜ ሰዎች የሚናገሩትን ማጽናኛ እና ድጋፍ ሰምቶና ተቀብሎ መጽናናትና መደገፍ አይችልም ነበር። ይገርማቸዋል። እንዲህ እንዲህ አይነት ሁኔታዎች በተፈጥሮው ነበሩበት እና ይሄ የመስማትና የመናገር ስጦታ እግዚአብሔራዊ ስጦታ ከሌለን እኛም እንደዛ አይነት ችግር ውስጥ የምንወድቅ ሰዎች ነው የምንሆነው። ግን እግዚአብሔርን ልናመሰግን ይገባል። እነዚህ ስጦታዎችና እነዚህ ችሎታዎች በውስጣችን አሉና ክብር ሁሉ ለእግዚአብሔር ይሁን። ግን በሶስተኛ ደረጃ የምናገረው የሰውየው ችግር ምሳሌነቱ ምንድን ነው የሚለውን ነው። ከዚህ በፊት አንድ ሁለት ሶስት ጊዜ ነግሬያቸዋለሁ። በመጽሐፍ ቅዱስ ላይ ያሉ ተአምሮች በሙሉ በትክክል የተደረጉ ተአምሮች ናቸው። አሁን ይህ ሰውዬ የመስማት ችሎታ እና የመናገር ችሎታ የለውም። ጌታ ኢየሱስ ክርስቶስ መጥቶ የመናገር ችሎታ እና የመስማት ችሎታ በተአምር ተፈውሶ እንዲሰጠው ነው ያደረገው እና ችግሮቹ ራሳቸው እና ፈውሱ በጣም አስደናቂ የሆነ ምሳሌነት አላቸው። ከዚህ የተነሳ ነው የሰውየው ችግርና ምሳሌነቱ በሁለተኛ ደረጃ እንደ አንድ ነጥብ ለማቅረብ የፈለግኩት እና የመጀመሪያው ምሳሌነቱ ኃጢአትና ኃጢአተኝነትን የሚመስል ምሳሌ ነው። ተመልከቱ መጽሐፍ ቅዱሳችን እዚህ ጋር ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ጽፍ ያለሁኝ እና በእርግጥ ቁጥር 1ና 2 ነው እዚህ ያስቀመጥኩት መሰለኝ። በበደላችሁና በኃጢአታችሁ ሙታን ነበራችሁ በነሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። አሁን ኃጢአት የሚባለው ነገር እና ኃጢአተኝነት ሰዎችን ምን እንደሚያደርግ ነው። አሁን እዚህ ጋር ሐዋርያው ቅዱስ ጳውሎስ እየተናገረ ያለው በበደላችሁ በኃጢአታችሁ ጌታን ከመቀበላችሁና ጌታን ከማዋቃችሁ በፊት ሙታን ነበራችሁ እና ሙታን የነበራችሁ ሰዎች ከመሆናችሁ የተነሳ እግዚአብሔር በተፈጥሮ በእናንተ ውስጥ ሊያስቀምጥ የፈለገውን ነገር ከእሱ ጋር አስደናቂ ግንኙነት ማድረግ የደህንነት ህይወት ይዞ ከእግዚአብሔር ጋር መመላለስ የሚባለው ነገር ከውስጣችሁ ምን ሆኗል? ሙልጭ ብሎ ወጥቶ በህይወት ያላችሁ የምትንቀሳቀሱ፣ የምትበሉ፣ የምትጠጡ፣ የምትሄዱ፣ የምትመላለሱ፣ የምትተኙ፣ የምትነሱ ግን በመንፈሳዊ አመለካከት ሙታን ነበራችሁ። ኃጢአት እንደዛ ነው የሚያደርገው። ኃጢአት የእግዚአብሔር ስጦታዎች በውስጣችን እንዳይሰሩ ያደርጋል። ተፈጥሯዊ ስጦታዎች፣ የመናገር ችሎታ ማለት ትችላላችሁ፣ የማሰብ ችሎታ ማለት ትችላላችሁ። ብዙ እግዚአብሔር የሰጠን አስደናቂና ውብ የሆኑ ነገሮች በውስጣችን በትክክለኛው በእግዚአብሔር እቅድና አላማ መሰረት እንዳይሰሩና እንዳይኖሩ ኃጢአት አድርጓል። አሁን ታያላችሁ፣ እዚህ አሜሪካ ውስጥ በጣም ብዙ ሰዎች በኃጢአትና በኃጢአተኝነት ሲገዳደሉ ታያላችሁ። አይምሯቸው ተነጥቆ የማሰብ ችሎታቸው ተወስዶ ያለ መጠን ሲሰክሩ ታያላችሁ። በመኪና አደጋ። በቀደም ዕለት ሐሙስ ዕለት ማታ እኔ የምሰራበት ቦታ አንዱ የሚተካን የዩኒቨርሲቲ ተማሪ ነው፣ ወጣት ነው፣ እየተንቀጠቀጠ መጣ እና ልክ ትዌልቭ አካባቢ ነው እና ምኖንክ ብለን ስንለው በጣም ይገርማችኋል። እኔ ወደዚህ እየመጣው በዛ በኦፖዚት መንገድ ላይ እዚህ ሮናልድ ሬገን የሚባለው መንገድ አካባቢ ነው እኔ ወደዛ ወደዚህ እየመጣው ወደዛ የሚሄደው መኪና ፍጥነቱ ከመቶ ሰላሳ ምናምን ማይልስ በላይ ነው እና አንዱን መኪና ገጭቶ ስንት ጊዜ ነው የተገለባበጠው? አለ ገልበጥበጥበጥበጥ ብሎ ጭራሽ መኪናዋ ከጥቅም ውጭ ሆና ሰውየውም ምን እንደሆነ አይታወቅም ወደቀ። ሰዎች እንደዚህ የሚያደርጋቸው ነገር ምንድን ነው የማሰብ ችሎታቸውን የሚወስደው የማሰላሰል ችሎታቸውን የሚወስደው ኃጢአትና ኃጢአተኝነት ነው። እና ለእግዚአብሔር ይሄ ኃጢአትና ኃጢአተኝነት መንፈሳዊ አቋማችንን ልክ ደንቆሮ አድርጎ መስማት የማንችል መናገር ማንችል አድርጎ ምንድን ነው የሚያደርገን መሰላችሁ? ለእግዚአብሔር ቃልና ለእውነቱ ዝግ እንድንሆን ያደርገናል። እግዚአብሔር ሲናገር የማንሰማ ሰዎች ሲመክሩን የማንሰማ እረ ገደል ውስጥ ትገባላችሁ፣ ይሄ የምትሄዱበት መንገድ መጥፎ ነው ብለው ሲናገሩን የማንታዘዝ እንድንሆን ያደርገናል። አያችሁ፣ የዚህ ሰውዬ ችግር እንደዚህ አይነት መንፈሳዊ ምሳሌነት የነበረው ችግር ነው። ኃጢአት የጨለማ እና የመንፈሳዊ ድንቁርና ምልክት ነው። ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አራት ላይ ሐዋርያው ቅዱስ ጳውሎስ ኤፌሶንን የጻፈው እንደገና ስለ ኃጢአት ሲናገር ለእነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን በኃጢአት ውስጥ ያሉትን ሰዎች ሐሳባቸውን ታያላችሁ፣ ሐሳባቸውን የነፍሳቸውን ትልቅ ስጦታ እውር አድርጎ አስቀመጠው ነው የሚለው እና ኃጢአት እንደዛ አይነት ችሎታ እና ስልጣን በሰው ላይ ያለው ክፉ ደዌ ነው። ኃጢአት ከእግዚአብሔር እንዳንማር ያደርጋል። ደንቆሮ፣ ይሄ ሰውዬ መስማት የተሳነው ነው ከእግዚአብሔር ልክ ኃጢአተኞች ከእግዚአብሔር እንዳይማሩ ጆሯቸው ለእግዚአብሔር ክፍት እንዳይሆን ከእግዚአብሔር ይልቅ ሌላ ነገር ቅድሚያ እንዲሰጡ የሚያደርገው ኃጢአት ነው መስማት እየተሳ ነው ይሄ ሰውዬ። ሰዎች፣ ከእግዚአብሔር መማር ያለብን በጣም ብዙ ነገሮች አሉ። እኛ ከእግዚአብሔር መማር ያለብን ብዙ ነገሮች አሉ። ኃጢአት ደንቆሮ ያደርገናል፣ ነፃነታችንን ሰላማችንን ይቀማናል፣ ከጥቅም ውጭ ያደርገናል፣ እንደ እንስሶች ያደርገናል። እንስሶች እንደ ፈቀዳቸው አደል የሚኖሩት? ልክ እንደዛ እንድንሆን ያደርገናል እና ኃጢአት የዚህ ሰውዬ መስማት የመስማት ችሎታው መታቀቡ እና የመናገር ችሎታው አለመኖሩ ሌላም ሌላም ምሳሌነት አለው። ከእግዚአብሔር ጋር ኃጢአት እንዳንነጋገር፣ እንዳንጸልይ የማድረግም ምሳሌ ነው። ስለዚህ ከእግዚአብሔር ጋር ህብረት እንዳናደርግ፣ እግዚአብሔርን እንደሚገባ እንዳናውቅ እና ያለማወቃችን ምልክት ሆኖ ኃጢአት በውስጣችን ደንቆሮና መናገር የማንችል አድርጎናል በጣም ያሳዝናል በትክክል እንደዚህ አይነት ህይወት ውስጥ ነው ሰዎች ያሉት እና ልክ የዛ ከተማ ሰዎች አዝነው ያንን ሰውዬ ወደ ክርስቶስ እንዳመጡ ሁሉም አማኞች ናቸው ማለት አልችልም ግን ሰብአዊ ርኅራሄ ስላላቸው ወደ ክርስቶስ እንዳመጡት ማንኛውም ሰው እንደዚህ አይነት ሁኔታ ውስጥ እንዳለ በማወቅ ወደ ክርስቶስ እንድናመጣው እንድንጸልይለት እንድናስብለት እግዚአብሔር አምላካችን ይፈልጋል። እንደ ገሊላ ባህር ሰዎች በእርግጥ ኃጢአት በዚህ በሰውዬ ህይወት አይነት ምሳሌነት የተጠቀሰ ነገር ነው። ያለ መንግስተ ሰማይ ተስፋ ያስቀምጠናል። መንፈሳዊ መጽናናት አይኖረንም። ኃጢአት ውስጥ ካለን መንፈሳዊ ደስታ አይኖረንም። መንፈሳዊ ነፃነት አይኖረንም። መንፈሳዊ ህብረት አይኖረንም። ምናልባት በኃጢአት ያሉ ሰዎች ሁል ጊዜ የሚብሰለሰሉት ስለ ራሳቸውና ስለ ራሳቸው ክልል ብቻ ነው። አምላካቸው እኔ ነው፣ ኃጢአት ውስጥ ያሉ ሰዎች። ስለዚህ የሰውየው ችግርና ምሳሌነቱ እነዚህን ነገሮች የሚያሳዩ እንደሆኑ እንድናስብ ጌታ ይፈልጋል። በእርግጥ ወደ ሁለተኛው ወደ አራተኛው ነጥቤ ከመምጣቴ በፊት እዚ ጋር መናገር ያለብኝ ነገር ምንድን ነው? ሰውየውን ሰዎቹ ይዘውት መጡ፣ እና ሁለት ነገሮች እዛ ጋር ታያላችሁ። ሰውየው ከልጅነቱ ጀምሮ መናገር ያልቻለ፣ ደግሞም መስማት ያልቻለ ሰው ነው። ይሄ ሰውዬ በዚህ አይነት ሁኔት ውስጥ እያለ ራሱን ረድቶ አቅም በመናገርና በመስማት በኩል ምን አድርጎ ሊረዳ ይችላል? ከራሱ ቁጥጥር ውጪ ነው መስማት አለመቻል እና መናገር አለመቻል። ሁለተኛ ሰዎቹ ራሳቸው ሰዎቹ ራሳቸው ይህንን ሰውዬ አምናለሁ ልዩ ልዩ ቦታ ይዘውት እንደሄዱ ግን ልዩ ልዩ ቦታ ይዘውት ሄደዋል አሉ የሚባሉ አዋቂዎችና የተለያዩ አምልኮዎች እንዲሁም ምናልባት ፈዋሾች፣ ግን ማንም ሰው ሊረዳው አልቻለም። እነሱም ራሳቸው ሊረዱት አልቻሉም። ስለዚህ አንድ መፍትሄ ብቻ ነው ያለው። ያ መፍትሄ ማን ነው? ጌታ ኢየሱስ ክርስቶስ ነው እና እኔ ልምከራችሁ። አንዳንድ ሰዎች ችግር ውስጥ ካሉ እና ችግር ውስጥ መኖራቸውን ስትመለከቱ መሰረታዊ መፍትሄና ለውጥ የሚያመጣ እርዳታ ሊሰጥ የሚችል አንድና አንድ ብቻ መሆኑን በህይወታችሁ ብታውቁ በጣም ደስ ይለኛል። ያ ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ወደ ጌታ ወደ ኢየሱስ ክርስቶስ አመጡት። አራተኛ ለሰውየው ችግር ጌታ ኢየሱስ ክርስቶስ መልካም ነገርን አደረገለት። ሰዎቹ ሁሉን ደህና አድርጓል ብለው የተናገሩበት ምክንያት ይሄ ነው። እንግዲህ ጌታ ኢየሱስ ክርስቶስ የወሰደውን እርምጃ አነብላችኋለሁ። ተመልከቱ፣ ቁጥር 33 ላይ ሰዎቹ አመጡና ጌታ ኢየሱስ ክርስቶስ ጋር ጌታ ኢየሱስ ክርስቶስ እጁን እንዲጭንለት ፈቃዱን እንዲዘረጋለት እንዲፈውሰው ለምነውታል ችሎታውን ደግነቱን ርኅራሄውን አምነው ነው። ግን ቁጥር 33ን ስትመለከቱ ከህዝቡም ለይቶ ለብቻ ወሰደው፣ ጣቶቹንም በጆሮቹ አገባ፣ እንትፍም ብሎ ምላሱን ዳሰሰ፣ ወደ ሰማይም ማሻቅቦ አይቶ ቃተተና ኤፍታህ አለው፣ እሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የምላሱም እስራት ተፈታ፣ አጥርቶም ተናገረ ይላል። ጌታ ኢየሱስ ክርስቶስ ለሰውየው መልካምን አደረገ። አያችሁ፣ ወደ ጌታ ወደ ኢየሱስ ክርስቶስ የምናመጣቸው ችግሮች ሰዎች የማይችሏቸው ራሳቸውም የማይችሏቸው ሌሎችም ሰዎች የማይችሏቸው ችግሮች መንፈሳዊ የሚሆኑ ሥጋዊ ችግሮች ወደ ጌታ ወደ ኢየሱስ ክርስቶስ በእምነት የምናመጣቸው ከሆነ አንድ መልስ ከጌታ ከኢየሱስ ክርስቶስ ማግኘታችን አይቀርም። ጌታ የወሰደውን እርምጃ ተመልከቱ። ከሰዎች ለየው እና ይሄ በጣም አስደናቂ ነገር ነው። ትሕትና የሞላበት አካሄድ ነው ብዬ ነው የማስበው። በዚህ ዘመን ያሉ ፈዋሾች ቢሆኑ ሰውየውን ና እዚህ መድረክ ላይ ቁም እና በኢየሱስ ስም ወይም በምናምን ስም ብቻ ብለው ተፈወስ ብለው ደግሞ ተሳክቶ ቢፈወስ እኛ ፈዋሽ ነን ለማለት ለጉራ እንደሚጠቀሙበት እናያለን። ጌታ ኢየሱስ ይችላል መፈወስ፣ ግን በጣም ትህትና በተሞላበት ሁኔታ ሰውየው ራሱ ግራ እንዳይጋባ እና ሰዎችም የተለየ ጫጫታ ውስጥ እንዳይገቡ ብቻውን ወስዶ ሲያናግረው ሲዳስሰው እና ሲነካው እንመለከታለን። እና ከህዝቡ ለይቶ ወሰደው። የእሱ ስራ ለታይታ እንዳይደለ ለጉራ እንዳይደለ እኔ ፈዋሽ ነኝ ለማለት ሳይሆን በግል ለግል የሚያደርገው ቸርነት እንደሆነ ለመግለጽም ጭምር ነው። ጌታ ኢየሱስ ክርስቶስ በጉራና በታይታ አዊ ስራ አያምንም። ደግሞ መጽሐፍ ቅዱስ እንደዛ አይነት ነገሮችን አንመለከትም፣ ግን እኛን እያንዳንዳችንን በግላችን ለግላችን እና ከግላችን ጋር መነጋገር መስራት ነው የሚፈልገው። ወደሱ ስንመጣ በግላችን ይናገረናል፣ በግላችን ይዳስሰናል፣ በግላችን ይባርከናል፣ በግላችን ይለውጠናል፣ በግላችን በእምነት ያሳድገናል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ለብቻው የመውሰዱ ነገር ትህትና የሞላበት አካሄድ እንደሆነ እናያለን። ጌታ ኢየሱስ ክርስቶስ ያደረገው ነገር ርኅራሄ የሞላበትም ነው። አሁን ይህንን ለመናገር ቁጥር 34ን ማንበብ አለብኝ። ተመልከቱ፣ ልክ ጣቱን በጆሮቹ አገባ፣ ከዛ እንትፍ ብሎ መላሱን ዳሰሰ ይልና፣ ወደ ሰማይ አሻቅቦ ቃተተ የሚል ነገር ታያላችሁ። በጣም የሚገርም ነገር ነው። ጌታ ኢየሱስ ክርስቶስ ወደ ሰማይ አሻቅቦ ቃተተ የሚለውን ነገር ስትመለከቱ የዚህ ሰውዬ አጠቃላይ ሁኔታ ውስጡን እንደነካው አለመናገሩ፣ አለመስማቱ። አንድ ሰውዬ እንደዚህ ሲናገር አንብቤ አለው ወይም ሰምቼ አለው ብዬ ልበላችሁ። ለምሳሌ አንድ ሰው አለ። አንድ የሰራው ትልቅ ስራ ወይም ሀውልት ወይም ደግሞ የሆነ የአርት ስራ ቢኖርና ልክ የሰራው የአርት ስራ ተንኮታኩቶ ቢወድቅ ምንድን ነው የሚሰማው የሚል ጥያቄ ጠየቀና አንዳንድ አርቲስቶች እንደዛ አይነት ነገር ሲያጋጥማቸው ዘመናት ሁሉ የለፉበት ነገር ተንኮታኩቶ ቢወድቅ ቁጭ ብለው ራሳቸውን ወደ መሬት ቀብረው እንደሚያለቅሱ ምንም ጥርጥር የለው። ጌታ ኢየሱስ ክርስቶስ የፈጠረው ሰው ነው። ይሄ ሰው የእግዚአብሔር መልካም ስጦታ በህይወቱ ውስጥ መኖር ሲገባው እንደ ማንኛውም ሰው በማህበረሰብ ውስጥ ተደባልቆ ሀሳቡን እየገለጠ እየተማረ፣ እሱም በደረጃው እያስተማረ መኖር የሚገባው ሰው እንዲህ አይነት እስራት ውስጥ ሆኖ ሲመለከት ጌታ ኢየሱስ ከርኅራሄ የተነሳ እንደ ቃተተ ትመለከታላቸው። ልክ በእኛም ኃጢአት ምክንያት የሚያደርገው እንደዚሁ ነው እኛ ከእግዚአብሔር ተለይተን ወድቀን በኃጢአትና በበደል ውስጥ ተጨመላልቀን እግዚአብሔር ያቀደልን እቅድና ትልቅ ዓላማ ላይ መድረስ ሲገባን እዚህ ተንኮታኩተን ወድቀን ሲመለከት ጌታ እግዚአብሔር አይደሰትም፣ ያዝናል። ችሎታዎቻችንን መጠቀም ሲሳነን እግዚአብሔር ያቀደልንን እቅድ ሳናከናውን ስንቀር ጌታ እግዚአብሔር በጣም ያዝናል። ስለዚህ ሰዎች ሲዋረዱ፣ ወደዚህ አይነት ዝቅ ወደ ማለድ ሁኔታ ውስጥ ሲገቡ እግዚአብሔር አምላክ ያዝናል። በእርግጥ አዳኞችን ይልክልናል። የሚያድኑን፣ የሚታደጉን፣ የሚመክሩን ሰዎች ግን የማንሰማ ከሆነ ጉዳቱ ለእኛ ነው። ግን ወደ ሰማይ አይቶ ቃተተ ይሄ የፍቅር የርኅራይ እና የእሱን መዳንና መፈወስ የመጠማት ነገርን የሚያመለክት ነገር ነው በእርግጥ ወደ ሰማይ አሻቅቦ ማየቱ አንድ ሌላ የሚናገረን ነገር አለ ጌታ ኢየሱስ ክርስቶስ ወደ ሰማይ አሻቅቦ አየ ሁለት ነገሮችን እዚህ ጋር ጠቅሳለሁኝ የመጀመሪያው ወደ ሰማይ አሻቅቦ ጌታ ኢየሱስ ክርስቶስ መመልከቱ የእግዚአብሔርን የአባቱን ፈቃድ የአባቱን መስማማት የአባቱን በዚህ ጉዳይ ላይ እጅ መዘርጋት የሚጠብቅና የሚያይ እንደሆነም ያስረዳናል። ጌታ ኢየሱስ ክርስቶስ በምድር ላይ ይመላለስ በነበረበት ጊዜ የሚያደርገውን ነገር ሁሉ አደረግሁ ያለው ከአባቴ ጋራ በመስማማት ነው። እላይ ሰማይ ላይ አባቴ የሚያደርገውን ነገር እዚህ አደርጋለሁ። ፈቃዱን ልኮ ሰዎች የመፈወስን ጌታ ኢየሱስ ክርስቶስ ከልጅነቱ ጀምሮ እስከ መስቀል ድረስ የእግዚአብሔርን ፈቃድ በማድረግ ነበር የሚመላለሰው። አሁንም እዚህ ጋር የእግዚአብሔርን ክብር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ኃይል ከሰማይ እንዲለቀቅ በሱም ስልጣን ራሱ እግዚአብሔር ይሄንን ሰው እንዲፈውስ ወደ እግዚአብሔር ሲመለከት እናያለን። በሁለተኛ ደረጃ የእግዚአብሔርን ኃይልም ጥየቃ እንደሆነ እኔ ማስተዋል ፈልጋለሁ። የእግዚአብሔርን ኃይል ከእግዚአብሔር ዘንድ እንዲመጣ እና እዚህ ሰው በሆነው እና ፍጹምም አምላክ በሆነው በክርስቶስ በኩል እንዲያልፍ የመጠየቅም ነገር እንደሆነ እናያለን። እና በመጨረሻ ግን እዚህኛው ጌታ ኢየሱስ ክርስቶስ ያደረገውን ነገር ስንመለከት በስልጣን የተናገረውን ነገር ማየት አስፈላጊ ነው። እዚህ ቁጥር 34 ላይ ወደ ሰማይ አይቶ ቃተተና፣ አንድ ቃል ተናገረ። ምንድን ያለው? ኤፍታህ ብሎ ተናገረ። ይሄ ኤፍታህ የሚለው ቃል የአንዳንዶች የሶሪያና የአርማይክ ቋንቋዎች ድብልቅ ያለበት ቃል ነው ይላሉ። ወደዛ የቋንቋ ትንተና ውስጥ አልገባም፣ ግን እዚ ጋር ትርጉም ስለተሰጠው ተከፈት ማለት ነው የሚል ትርጉም ተሰጥቶታል። እና ወዲያውኑ ወደ ሰማይ አይቶ በመቃተት ኤፍታህ ብሎ ተናገረ። ምን ማለት ነው ጆሮህም ምላስህን ምን ይሁን ይከፈት ብሎ በስልጣን ነው ጌታ ኢየሱስ ክርስቶስ እየተናገረው እና ማርቆስ እንደ ልማዱ ወዲያውም ወዲያውም ወዲያውም የሚል ንግግር ታያላችሁ ማርቆስ ላይ። ማርቆስ እንደ ልማዱ ወዲያውም ከመቅጽበት ጆሮቹ ተከፈቱ፣ የመላሱ ምስራት ተፈታ አጥርቶም ተናገረ ብሎ ይናገራል። የሚገርም ነገር ነው። ጌታ ኢየሱስ ክርስቶስ በኃይልና በስልጣን ተከፈት ብሎ በተናገረበት ጊዜ ሰማያዊና መለኮታዊ ኃይል ማንም ሰው ሊያደርገው የማይችለው ሊሰጠው የማይችለው በሰው ውስጥ ሊያስቀምጠው የማይችለው መንፈሳዊና ዘላለማዊ መለኮታዊ ስልጣን በዚህ ሰው ውስጥ ነው የፈሰሰው። አሁን እንደዚህ አይነት ነገር ነው በሰዎች ሕይወት ውስጥ ጌታ ኢየሱስ ክርስቶስ የሚያደርገው። የማንንም እርዳት አይፈልግም። ይህንን ለማድረግ ወደሱ የምናቀርበውን ሰው ጌታ ኢየሱስ ክርስቶስ በቃል ብቻ ተከፈት በማለት ሕይወቱን ሙሉ ለሙሉ ሰውን መለወጥ ይችላል። በሽታውን መንቀል ይችላል። ይሄ ሰውዬ በቅጽበት ተፈወሰ። እኛም ከኃጢአት ነፃ የምንወጣው እንደዚህ ነው ወደ ክርስቶስ ኢየሱስ ስንመጣ የታሰርንበት መንፈሳዊ እና ተፈጥሯዊ ችሎታዎቻችንን ኃጢአት አስሮ ባለበት ሁኔታ ውስጥ ወደ ክርስቶስ ስንመጣ ጌታ ኢየሱስ ክርስቶስ ይቅር ሲለን ወዲያውኑ ከመቅጽበት ኃጢአት ከውስጣችን የኃጢአት ኃይል ከውስጣችን ይሰበራል። የኃጢአት ይቅርታ እናገኛለን እና ኃይልም ስልጣንም በደህንነት የመመላለስ ስልጣንና ኃይል በውስጣችን ይፈስልናል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወገኖች ሆይ እንድናስብ የምፈልገው ጌታ ኢየሱስ ክርስቶስ እንዲህ አይነት ነገር ማድረግ የሚችል ስልጣን ያለው፣ መለኮታዊ ኃይል ያለው፣ ይቅርታ ማድረግ የሚችል ከማንኛውም ችግራችንና ጉስቁልናችን ነፃ ማውጣት የሚችል ሙሉ ችሎታ ያለው አምላክ እንደሆነ እንድናስብ ነው። እኔ አሁን በዚህ በማርቆስ ወንጌል ውስጥ ትልቁ ትኩረቴ እንደምትመለከቱት በእርግጥ የወንጌል እውነት ነው የምንመለከተው፣ ግን የጌታ የኢየሱስ ክርስቶስን ስልጣንና ችሎታ ኃይል ከወንጌሉ ከራሱ ወንጌል ላይ እንድንረዳና እንድንመለከት ነው። እና በልዩ ልዩ የሰዎች ችግሮች ውስጥ ኃጢአት ደግሞ በምሳሌነት ያመጣውን ችግር እንድናይ ጭምር ነው በአምስተኛ ደረጃ የማየው ወደ መደምደሚያ የሚወስደኝ የጌታ ሁሉን ደህና አድርጓል መባሉ ነው። ሁሉን ደህና አድርጓል ብለው ነው የተናገሩት። ቁጥር 37 ላይ ያለ መጠን ተገረሙ። በእርግጥ ለማንም ሰው አትንገሩ ብሎ አዟቸዋል። እነሱ ግን ባዘዛቸው መጠን በጣም አወሩት፣ መሰከሩለት ግን ሚደንቅ ነገር ነው። ምክንያቱም የዚህ ሰውዬ አጥርቶ መናገርና እና መስማት አሁን ሰዎች ሁሉ እያዩት በድብቅ የተሰራ ነገር አይደለም። ከሰዎች ገለል አድርጎታል፣ ግን መናገር ጀምሯል። ተአምር ነው ተናግሮ አቅም። መስማት ጀምሯል። ተአምር ነው ሰምቶ አቅም እና ሰዎች ያለመጠን የተገረሙት ተገርመዋል። ይሄ በፍጹም አይተን ሰምተን የማናቀው ነገር ነው እና ካየ ነው እና አሁን አሁን በአይኖቻችን ካየኑ እና እየሰማን ካለነው ነገር ልንደመድም የምንችለው አንድ ነገር ነው ሁሉን ይሄ ሰው ኢየሱስ ክርስቶስ ጌታ የሆነው ሰው ሁሉን ደህና አድርጓል ብለው ነው የተናገሩት። እና ይሄ በጣም አስደናቂ ነገር ነው። ይሄ የነሱ ንግግር የጌታ ስልጣን እውነተኛ መግለጫ ነው። ማንም አድርጎ የማያቀውን ሰዎች ምናልባት አንዳንድ ነገር ያደርጉ ይሆናል። ለሁሉም ግን ማድረግ አይችሉም። ብዙ ነገር ጌታ ኢየሱስ ክርስቶስ ለሁሉም ማድረግ ይችላል። ይሄ ታምራታዊ ጥልቅ ምሳሌነት ያለው ነገር ነው። ጌታ ኢየሱስ ክርስቶስ ያደረገው የተደረገው ነጥቦች እዚህ ጠቅቻለሁ። ትክክል ነው። ምንም የሰው ፈጠራ የሰው ማጋነን ያልተጨመረበት ነው እና ይሄንን ካዩት ነገር የተነሳ ነው ሁሉን ደህና አድርጓል ያሉት እና ጌታ የእኛ ጌታ አንድ እውነት ልንረዳ ይገባል። ዛሬም አልተለወጠም። በህይወት ጥያቄ፣ በህይወት ልምምድ፣ በኃጢአትና በኃጢአተኝነት ውጤት የታሰሩ ሰዎችን፣ ተፈጥሯዊ ችሎታቸው፣ እግዚአብሔራዊ ስጦታቸው የተዳፈነባቸው ሰዎችን ወደሱ መምጣት ከቻሉና ደግሞም ቢመጡ ዛሬም እንደዛ አይነት ለውጥና ታላቅን ነገር በህይወታቸው ማድረግ የሚችል ሙሉ ስልጣን ያለው ጌታችን ኢየሱስ ክርስቶስ ነው ሁሉን ደህና የማድረግ ስልጣን አለው ሰዎች ወደ ቤተ ክርስቲያን እንዳይመጡ ሰይጣን ብዙ መጥፎ መጥፎ ነገሮችን ያቅድባቸዋል ያቅድላቸዋል ጌታ ኢየሱስ ጋር መጥተው ሁሉ ደህና እንዳይሆኑ ጌታ ኢየሱስ ሁሉን ደህና የማድረግ ስልጣን አለው። አሁን እኔ ሰዎችን ጋብዙ የምልበት ምክንያቴም ይሄ ነው። እኔ ሰዎችን ደህና ማድረግ አልችልም። ጌታ ኢየሱስ ክርስቶስ ግን ሰዎችን ደህና የማድረግ ችሎታ አለው። ጌታ ኢየሱስ ጋር ሰዎች እንዳይመጡ የምናደርግ ከሆነ ማንጋብዝም ከሆነ ሰዎች ደህና እንዲሆኑ አንፈልግም ማለት ነው። ሁሉን ደህና የማድረግ የማዳን ፍቅር ጌታ ኢየሱስ ክርስቶስ አለው በቀራኒው መስቀል ላይ ተሰቅሎ እዳችንን የከፈለው በመስቀል ላይ ተሰቅሎ የቃተተው የተሰቃየው ሁሉ ደህና የሚሆኑበትን መንገድና ታላቅ ዘላለማዊ ስጦታንና እውነትን ለመክፈት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እኛ የተቸገርንባቸው ነገሮች፣ የተጨነቅንባቸው ነገሮች፣ ግራ የተጋባንባቸው ነገሮች ቢኖሩ ይዘናቸው ግራ አንጋባ፣ አንጨነቅ። ወደ ጌታ ወደ ኢየሱስ ክርስቶስ ይዘናቸው እንምጣ። ጌታ ኢየሱስ ጋር ስንመጣ ነገሮች መፍትሔና መልስ ያገኛሉ እና ይሄንን እንድታስቡልኝም እፈልጋለሁ። ጌታ ደህና እንዲያደርግልን ለኛ ምን ማድረግ አለብን? የመደምደሚያዬ መንደርደሪያ ነው። ጌታ ኢየሱስ ክርስቶስ ሁሉን ደህና አድርጓል። እንደተባለው ዛሬም ደህና የማድረግ ችሎታ አለው። እኛን ራሳችንን ደህና እንዲያደርገን ምን ማድረግ አለብን? ሶስት ነገሮችን እዚህ ጋ ተናግሬያለሁ። የመጀመሪያ ወደሱ እሱ በእምነት መምጣት አለብን፣ ወደ ጌታ ወደ ኢየሱስ ክርስቶስ። ባለፈውም ሳምንት የተናገርኩት ዛሬም እየተናገርኩበት ያለሁት ነጥብን ስትመለከቱ በሁለቱም ላይ አንድ መሰረታዊ መርህ አለ ሁለቱም ጋ ባለፈውም ሳምንትም እዚህም ጋር ሰዎች በቀጥታ የመጡት ወደ ጌታ ወደ ኢየሱስ ነው። ያቺ ሴትዮ ምን አደረገች? ልጄ በአጋንንት ክፉኛ እየተሰቃየች ነው ብላ ጌታ ኢየሱስ ጋር ነው ጥያቄውን ያቀረበችው። እነዚህም ሰዎች ፊዚካል የሆነ ጥያቄ ያለበትን ሰው ይዘው የመጡት ማን ነው? ጌታ ኢየሱስ ጋር ነው። እኛም እያንዳንዳችን የት ነው ችግራችንን ይዘን መሄድ አለብን? ጌታ ኢየሱስ ጋር ነው። አዎ ፓስተር ሊጸልይ ይችላል። ግን ጌታ ኢየሱስ ክርስቶስ ያለውን ስልጣን እኔ የለኝም። ማንም ሰው በዚህ ምድር ላይ የለውም። አንዳንድ ሰዎች እኛ እንፈውሳለን እንዲህ እናደርጋለን ብለው አትመኗቸው። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ እውነት ሁል ጊዜ ችግራችንን ወደ ማን መውሰድ ነው? ወደ ጌታ ወደ ኢየሱስ ክርስቶስ መውሰድ ነው። ጌታ ኢየሱስ ደግሞ የሚቀረብ አምላክ ነው። እኛ ብንመጣ ወደሱ እሱ እሱ እጁን ዘርግቶ ሊዳሰሰን ሙሉ ስልጣን አለው። እግዚአብሔር ይመስገን። ስለዚህ ምንድን ነው ማድረግ ያለብን? የደህንነት ተአምር በውስጣችን እንዲሰራ እሱ ጋር መምጣት አለብን። ደህና የመሆን ውጤት ምስክርነት፣ ታሪክ ሊኖረን የሚችለው ወደ ጌታ ወደ ኢየሱስ ክርስቶስ በመምጣት ነው። ጌታ ኢየሱስ ደህና ካላደረገን በዚህ ምድር ላይ ማንም ሰው ደህና ሊያደርገን አይችልም። ይህንን በደንብ ስሙኝ። ጌታ ኢየሱስ ደህና ካላደረገን የሰዎች ምክር የሰዎች ቁጣ፣ የሰዎች ትዕዛዝ፣ የሰዎች ኩርፊያ፣ የሰዎች ፍልስፍና ደህና ሊያደርገን አይችልም። ጌታ ኢየሱስ ክርስቶስ ደህና ካላደረገን ራሳችን የምናደርጋቸው ልዩ ልዩ ጥረቶች፣ መኮለታተፎች ልትሉት ትችላላችሁ ደህና ሊያደርጉን አጥርተን እንድናገር ሊያደርጉን አይችሉም። ሕክምና ማሰብ እንችላለን ደህና ሊያደርገን ይችላል። በተለያየ መንገድ ሊያደርገን አይችልም። በጣም ብዙ እንቆቅልሾች አሉ፣ በሰዎች ህይወት ውስጥ ሳይንቲስቶች ያላገኟቸው በዚህ በረቀቀ የሳይንቲስቶች አለም ውስጥ ጌታ ብቻ ነው ደህና ማድረግ የሚችል። እሱ ሙሉ ስልጣን አለው። በቅጽበት ደህና ማድረግ ይችላል። ደግሞ ፈቃደኛ ነው። እግዚአብሔር ይመስገን። ደግሞም በጣም ይወደናል። ደህና ሊያደርግልን ይፈልጋል። ተመልከቱ። እኔ ቋንቋ አጥሮኛል ብዬ ነው የምናገረው። እዚህ ጋ ጌታ ኢየሱስ ክርስቶስ አተተ ወደ ሰማይ ተመልክቶና ይህን ሰውዬ ምንድን ነው ያለው? ኤፍታህ ነው ያለው። ልክ እንደዚሁ እኛን ለማዳን፣ እኛን ለመርዳት፣ እኛን ለመታደግ፣ እኛን ደህና ለማድረግ ጌታ ኢየሱስ ክርስቶስ አሁንም ይቃትታል። ወደ እሱ ብንመጣ በዛ የመቃተት ኃይል፣ መለኮታዊ ስልጣን በመለኮታዊ ቃሉ፣ በመለኮታዊ ኃይሉ እኛን ደህና ሊያደርገን ይችላል። ደህና መሆን ትፈልጋላችሁ? ወደ ጌታ ወደ ኢየሱስ ነው በጸባያችሁ ደህና መሆን ትፈልጋላችሁ? ወደፊት ዓላማችሁ ደህና መሆን ትፈልጋላችሁ? እግዚአብሔርን በማወቅ በእግዚአብሔር መንገድ ለመመላለስ ደህና መሆን ትፈልጋላችሁ? ወደ ጌታ ወደ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ደህና ያደርጋችኋል። ሁሉን አሉ። እነዛ ሰዎች ደህና አድርጓል። ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል። ሙሉ ስልጣን አለው። እናንተንም ያደርጋቸዋል ወደ ጌታ ወደ ኢየሱስ ነው። ከዛ በኋላ ፍርሃት ከውስጣችሁ ይወጣል። ጭንቀት ከውስጣችሁ ይወጣል። ሰላም ማጣት ከውስጣችሁ ይወጣል። ደስታና እረፍት በውስጣችሁ ይሞላል። እግዚአብሔር እንድታከናውኑ ያቀደላችሁን ነገር በማከናወን ትልቅ ደረጃ፣ ትልቅ ክብር፣ በመጨረሻም የመንግስተ ሰማይ ወራሾች ትሆናላችሁ። እግዚአብሔር ይርዳል። ሁሉን ደህና አድርጓል።